ኢትዮጵያ አሁን ያለችበት ሁኔታ የተወሳሰበ በመሆኑ የሚያስፈልጋትም ለዚያ የሚመጠን ጠንካራና የተጠና መፍትሄ ሊሆን እንደሚገባው በዋሽንግተን ዲሲው ለውይይት የተሰባሰቡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገልጠዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዋሽንግተን ዲሲ የድጋፍ ማህበር እኛንን ኢትዮጵያ ከተባለው ስብስብ ጋር በትብብር ኢትዮጵያን እናድን በሚል ርዕስ ባዘጋጁት በዚህ ውይይት ከሌሎች የሚማር ማህበረሰብ ብልህ በመሆኑ ክፉ ነገር በኢትዮጵያ ሕዝብ ላይ እንዳይደርስ ከሩዋንዳ መማር ያስፈልጋል የሚል ሀሳብ ከትንታኔ ጋር ቀርበዋል። አደጋውን ለመቀነስና ለውጥ ለማምጣትም የኢትዮጵያን ችግር በተጠና መልኩ ለይቶ በሚደረግ ውይይት ወደ መፍትሄ ማምራት ይሻላል ነው ያለው። ለዚህም ምሁራን ዋናውን ኃላፊነት መውሰድ እንዳለባቸው በውይይቱ ወቅት የተነሳ ነጥብ ነው የተቀረረው። የኢትዮጵያ ህዝብም የችግሩን አሳሳቢነት በሚገባ በመረዳት አገር በማዳን ተግባር ሊሰማራ ይገባል ተብሏል። ብሔርተኝነትም በውይይቱ ላይ ተነስቷል። ውይይቱን የተከታተለችው ጽዮን ግርማ ለዛሬ ከውይይቱ የተወሰነውን ክፍል ባጭሩ አሰናድታለች። በተለያየ መልኩ በኢትዮጵያ ጉዳይ ላይ ተሳትፎ የሚያደርጉ አምስት ተናጋሪዎችን የያዘው እዚህ ዋሽንግተን ዲሲ የተካሄደው ውይይት የተለያዩ ነገር ግን በኢትዮጵያ ጉዳይ ላይ ትኩረት ያደረጉ ሀሳቦች የተነሱበት ነበር። ከኢትዮጵያ የመጡት የኢዜማ አመራሮች አቶ አንዱ አለም አራጌና አቶ ዮም መሳፍንትን ጨምሮ የኢትዮጵያ ጉዳይ የእኛም ጉዳይ ነው በሚል በብዙ ውይይቶች ላይ የሚሳተፉት አቶ ነጋሲ በየነ፣ አቶ ንጌሶ ዋቅዮና አቶ ሽመልስ ኬንታጮም ለውይይት መነሻ የሚሆኑ ሀሳቦቻቸውን አቅርበዋል። የኢትዮጵያ ፖለቲካ ሊሂቃን በማንነት ላይ ያተኮረ እልቂትን እያፋጠኑት ነው ወይ በሚል ርዕስ የሩዋንዳውን የዘር ፍጅት በምሳሌ አስቀምጠው በዓለም አቀፍ ደረጃ ተቀባይ የሆኑትን ስምንት የዘር ፍጅት ምልክቶችን በመዘርዘር ሰፋ ያለ ውይይት የተካሄደበትን የአቶ ሽመልስ ኬንታጮን ማብራሪያ ለእሁድ ምሽት በይደር በማቆየት በሌሎቹ ጉዳዮች ላይ አተኩራለሁ። አቶ ነጋሲ በየነ የተባሉት አቅራቢ የኢትዮጵያን የፖለቲካ የቀደመ ታሪክ በአጭሩ ዳስሰው አሁን ላለው ችግር መፍትሄ ማጣት ዋነኛው ምክንያት የልሂቃኑ ማህበረሰብ ስብስብ አለመግባባት መሆኑን በመግለጽ ይወቅሳሉ። የአማራ ኤሊት፣ የትግራይ ኤሊት፣ የኦሮሞ ኤሊት በየብሔረሰቡ ተወሽቆ ለእያንዳንዱ የራሱን ጥቅም ለመቀራመጥ የራሱን ስልጣን ለመያዝ እንጂ የኢትዮጵያ ህዝብ፣ ይሄ ሁሉ ኤሊት ያመጣው ነው። ኮሚኒዝም ስንል እኛ ነው ያመጣ ነው። ክልል ሲባልም እኛ ነው ያመጣ ነው። አሁንም ደግሞ ብጡብጡ የሚጀመረውም በዩኒቨርሲቲ ይሁን በማፈናቀልም ይሁን በኤሊቶች ነው እና ጉድሎቱ የኢትዮጵያ ህዝብ የህዝቡ ሳይሆን የኤሊቶች አለመግባባት ነው ወይም ደግሞ ያለውን ቅራኔ በቀላሉ በትንሹ ሶልቭ ለማድረግ ባለመቻላችን ነው። በቀላሉ ሊፈቱ የሚገባቸው ጉዳዮች እልባት ስለማይሰጣቸው እየዋሉ እያደሩ የገዘፉ ችግሮች ይሆናሉ የሚል እምነት አላቸው። በብሔር ፖለቲካ መደራጀትም ኪሳራ እንጂ ትርፍ የለውም የሚል አቋምም አላቸው። ምሁራኑን የማያግባቡት ጉዳዮች ጫፍና ጫፍ ይራመዳሉ እንጂ አንድ ላይ ቁጭ ተብሎ ውይይት ስላልተደረገባቸው አንድ ኢትዮጵያዊ በየትኛው አደረጃጀት መብቱ ምንድን ነው፣ ምንድን ነው የሚያጣው የሚለውም በዝርዝር መነጋገር ስላልተቻለ ችግሩን እያሰፋው ይሄዳል ይላሉ። አቶ ሽመልስ ኬንታጮ በበኩላቸው የማህበረሰቡን አስተሳሰብ ቅርጽ የሚያስይዙ ሰዎች እየተሳካላቸው ስላልሆነ ህብረተሰቡ አይሆንም ሊላቸው ይገባል የሚል አመለካከት አላቸው። የማህበረሰቡ አሁን የፖለቲካ ሊሊቱ ቁጭ ብሎ ተነጋግሮ መፍታት ስላልቻለ ወደ ከባድ ችግር አገሪቱን እየወሰደ ስለሆነ አሁን ማህበረሰቡን አቅም ፈጥሮ ማህበረሰቡ እንዲያስገድድ የሚደረግበት ዘዴ መፈጠር አለበት። ያ ደግሞ በማህበረሰብ አቅም ግንባታ ነው። የማህበረሰብ አቅም ግንባታ ደግሞ ማህበረሰቡ በግልጽ እንዲወያይ ማድረግ የሚቻልበት ሁኔታ ሲሰራ ነው። እሱን ማመቻቸት በርካታ እኛ አገራዊ ሴቶች አሉን እርስ በርስ የምንወያይበት የምንነጋገርበት፣ እነዚህ ስራ ላይ እንዲውሉ ወይም ጥቅም ላይ እንዲውሉ ማድረግ ነገር ነው መሰራት ያለበት። አቶ ዮም መሳፍንት የተባሉት አቅራቢ በበኩላቸው በውጭ የሚገኘው ማህበረሰብ ራሱን ሁልጊዜ በተቃውሞ መስመር ላይ አስቀምጦ ሌሎችን ከመቃወም ይልቅ የመፍትሄ ሀሳብ ይዞ ከመፍትሄ አምጪ አካል እኩል መሰለፍ አለበት ብለዋል። ወንድማማችነትን የሚሰብክ አካል ለምን አሸናፊ አልሆነም የሚል ጥያቄም አንስተዋል። አንድነትን ወንድማማችነትን፣ ኢትዮጵያዊነትን ይዞ መልካሙን ይዞ የተነሳው ኃይል ለምን አልተሳካለትም ብለን ስንጠይቅ የመጀመሪያው መልስ የመደራጀት ለውጥ ነው ብዬ ነው የማስበው። እነዚህ ጽንፈኞች የምንላቸው ለአንድ ዓላማ በፊት በጠላትነት ከሚተያዩት አካል ጋር እንኳን በፊት ይህንን አድርጎናል፣ እንደዚህ ገሎናል፣ እንደዚህ ጨፍጭፎናል ከሚሉት አካል ጋር እንኳን አብሮ ለመስራት ለማበር ዝግጁ ናቸው። ደግሞ ይሄ የአንድነት ጎራ የሚባለው በጣም በትንንሽ ልዩነቶች ተከፋፍሎ እርስ በእርስ መቆራቆዝ ላይ ያተኩራል። ወገኖቼ የምንፈልገውን ማወቅ መቻል አለብን። ምንድን ነው የምትፈልጉት? ምን አይነት ሀገር ነው የምትፈልጉት? ምን አይነት ኢትዮጵያ እንድትኖር ነው የምትፈልጉት? የጠነከረች፣ የበለጸገች፣ የዜጎቿ መብት የሚከበርባት አንድ የሆነች ሀገር ነው የምትፈልጉት። እንደዚያ ከሆነ አንድነት ከግለሰብ ነው የሚጀምረው። የኢኮኖሚ ውስንነት የተለያዩ ቀውሶችን አስከትሏል የሚል እምነት ያላቸው ሌላው ተናጋሪ አቶ ኔጌሶ ዋቀዮ የህዝብ ቁጥር መጨመር፣ የተመረቱ ነገሮች ለአገር ውስጥ ገበያ ከመዋል ይልቅ ለውጭ ገበያ መቅረብ፣ የውጭ ምንዛሬ መናር፣ የስራ አጥነትና ተገቢ የሆነ አምራች አለመፈጠር ምክንያቶች ናቸው ካሉ በኋላ የኢኮኖሚው አለመስተካከል ሁከትን ያባብሳል ብለዋል አሁን ያለው ሁኔታ የፈለገ ፖለቲካ ጥሩ ፖለቲካ እናውራ፣ ያ ነገር ካልተስተካከለ ችግሩ አሁንም ይቀጥላል። እንዴት ይስተካከል ነው? አንደኛው ኢኮኖሚውም የሚንቀሳቀሰው በተወሰነ ግለሰቦች ነው። ባለሀብት ይሉናል፣ ግብሩንም በስርዓቱ እንኳን ከፍሎ አያቁም። ከነሱ የምትመጣውን ገንዘብ ደግሞ ወደ ድሃው አውርደን ሆስፒታል የምናሳክምበት ሲስተም የለም። ዌልፌር ሲስተሙ ቼኑ የለም። ስለዚህ ሲስተም ማዘርጋት አለበት። እውነት ለሕዝብ የሚናስብ ከሆነ በአፍ አይደለም። በጥሩ ፖለቲካ ፕሮግራም አይደለም። ሲስተም ዴቨሎፕመንት ያስፈልገናል። ይህንንም ለማስተካከል ተገቢ የሆነ የቁጥጥር ስርዓት መዘርጋት አለበት፣ ለስራ ብቁ የሆኑ ወጣቶችን ማፍራት ይገባል ብለዋል። ከዚሁ ጋር አያይዘው ፖለቲካውን የዳሰሱት አቶ ኔጌሶ ለአንድ አገር ህዝብ ሲባል በጋራ መነጋገር ምርጫ አልባ መፍትሄ ነው ብለዋል። የኢዜማው አቶ አንዱ አለም አራጌ በበኩላቸው ኢትዮጵያ ውስጥ ስጋት ቢኖርም ኢትዮጵያን የሚለው ኃይል አሁንም ጠንካራ ኃይል ነው የሚል እምነት አላቸው። ኦሮሚያ ውስጥ ያንን ማየት ይችላሉ። ደቡብ ስሄድ ሄዲያና ያለው አማራ ክልል ስሄድ፣ ትግራይ ላይ ስሄድ አያለው ሰው አሁንም ሰው ነው። ህዝቡ አሁንም ህዝብ ነው። ኢትዮጵያዊነቱን ይወዳል፣ ስለ ኢትዮጵያ ቀና ያስባል። ግን ዶክተር ኪንግ እንደሚሉት ዛሬም ሳልጠቅስ ስላልሄድ ነው፣ ካልተደራጁ ብዙሃን ይልቅ የተደራጁ ጥቂቶች ይሻላሉ። ዝም ብሎ እንደ ወንዝ የሚፈስ ነው። ሀገር ውስጥም ውጭም ያለው ተደራጅቶ አስተዋጽኦ ያደርግም። በብሔር የተደራጁ ስብስቦች ለክፉ ሀሳብ ብዙ ተደራጅተው ይሰራሉ። ህብረ ብሔራዊ አስተሳሰብ ኢትዮጵያ ኢትዮጵያ የሚለው ግን ቁሞ ያህል እንደ መፍትሄ የምወስደው ከዚህ ለመውጣት እስኪ አንዳችን የሌላችንን ቁስል ለመስማት እንሞክር። ችግሩ ከሁል ጊዜም የራሳችንን ፍላጎት ነው የምንሰማው። የየግል ጩኸት ሆነ ነገሩ። በማይሰማሙ ዜጎች ሀገር አትገነባም። እያንዳንዳችን ሌላችን ጫማ ውስጥ መቆም አለብን፣ መስማት አለብን። ሀገር ነው የምንወደው። ሰው ጋብቻ አይደለም የምንመካከረው። እንዲህ በአንድ ጣራ ስር ቁጭ ብለን ቢያስፈልግ በር ዘግተን መዋየት አለብን። የዚህ ዘመን ሰዎች ከአባቶቻችን የተሻልን ከሆነ የተሻልን ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል። ከአባቶቻችን የምንሻል ትውልዶች ከሆነ ቁጭ ብለን እስኪ ምንድነው ችግራችን? የምንጠላው ነፍሰ ገዳይ የምንለው ሰው ጋር ቢሆን ቁጭ ብለ መምከር። ለአቶ አንዱ አለም ከተሳታፊ ጥያቄ ቀርቦላቸው ነበር። የብሔር ድርጅቶች ለክፉ የተመሰረቱት ኔጌቲቭ መንገድ ቀረስከው፣ የአንድነት ኃይሎች ግን ለጥሩ ይሄ በጣም የተሳሳተ አስተሳሰብ ነው ብዬ አምናለው። መጀመሪያ መጠየቅ ያለብን የብሔር ድርጅቶች መነሻው ምንድን ነው? የብሔረተኝነት ብለን ከጠየቅን ሌጂቲመት የሆነ ዲማንድ ሳላቸው፣ ለእኩልነት መብቶቻቸው እንዲከበሩ፣ በኔጋቲቭ ግን መቅረጽ የብሔሮችን ብሔረተኝነትን ትክክል አይመስለኝም። እኔ ብሔርተኝነትን ማውገዜን ጌታዬ ያልወደዱትም ግን አወግዘዋለሁ። ቢጠቅም ችግር አልነበረውም። በተለይ በዚህ ዘመን እንዴት አድርጌ ላመስግነው ነው? እንዴት አድርጌ በበጎ በበጎሌው? ስንት ሰው ይሙትብን፣ ስንት ሰው ይፈናቀልብን፣ ምን ያህል እንጠላላ፣ ምን ያህል ልባችን ይሻክር፣ ምን ያህል ልባችን ይድማ መወገዝ ያለበት ነው። ወንድሞችን አልጠላቸውም። ወደ ልቦናቸው እንዲመለሱ እፈልጋለሁ። ይቅር እንድንባባል እፈልጋለሁ። እንድንደማመጥ እፈልጋለሁ። ግን የት እንዳደረሰን አይተናል። ስለዚህ ብሔርተኝነት በጣም በኢትዮጵያ ትልቅ ችግር ውስጥ እየከተተን ያለ ነው። በቃ ልንለው ይገባል። ከዚህ በላይ ከለቀቅ ነው እንጠፋለን። በአጠቃላይ ጽሑፍ አቅራቢዎቹ አብዛኛውን ያተኮሩበት ሀሳብ በአሁኑ ሰዓት የኢትዮጵያን ችግር ለመፍታት ጫፍ የረገጡ ሀሳቦች ወደ አንድ መጥተው ውይይት ሊደረግባቸው ይገባል የሚል ነው። ለአሜሪካ ድምፅ ራዲዮ ጽዮን ግርማ ዋሽንግተን ዲሲ